አውሮፓና ጀርመን የፈረንሳይ በተለይም የኒስ ሕዝብ ባለፈው ሳምንት ሐሙስ ማታ ከደረሰው ዘግናኝ የአሸባሪ ጥቃት ገና አላገገመም። በአይነቱ የመጀመሪያው የሆነው የ84 ሰዎችን ሕይወት ያጠፋውና በመቶዎች የሚቆጠሩትን እያቆሰለው የሽብር ጥቃት የደረሰበት መንገድና አደጋውን መከላከል አለመቻሉ ማስቆጨቱ ማጠያየቁ ቀጥሏል። ባለፉት 19 ወራት ፈረንሳይ የኒሱን አደጋ ጨምሮ ሶስት መጠነ ሰፊ የሽብር ጥቃቶች ደርሰውባታል። በጎርጎሮሳዊው ጥር 2015 በምጸታዊ ምስሎቹ በሚታወቀው በፓሪሱ በሻርሊ ኤብዶ መጽሔት ቢሮዎች እና ፓሪስ ውስጥ በሚገኝ በአይሁዶች መደብር ውስጥ የደረሱት ጥቃቶች የመጀመሪያዎቹ ሲሆኑ ሁለተኛው ደግሞ 130 ሰዎች የተገደሉበት በህዳር ወር ፓሪስ ውስጥ በስድስት የተለያዩ ስፍራዎች የተጣሉት የተቀነባበሩ የሽብር ጥቃቶች ናቸው። ባለፈው ሳምንት ሐሙስ ማታ ኒስ ውስጥ የፈረንሳይን ብሔራዊ በዓል ምክንያት በማድረግ የሚተኮስ የርችት ትርኢት ለማየት በተሰበሰቡ የከተማዋ ነዋሪዎችና ቱሪስቶች ላይ አንድ ቱኒዚያዊ በፍጥነት ሲያሽከረክር በነበረው 19 ቶን በሚመዝን ከባድ የጭነት መኪና ያደረሰው አደጋ ሶስተኛው ጥቃት ነው። ከዛሬ አንድ ዓመት ከሰባት ወር ወዲህ ፈረንሳይ ውስጥ በሽብር ጥቃቶች የተገደሉት ሰዎች ቁጥር 238 ደርሷል። ፈረንሳይ ለምን በተደጋጋሚ የሽብር ጥቃት ሰለባ ሆነች የሚለው ከኒስ አደጋ በኋላ ተደጋግሞ የሚነሳ ጥያቄ ሆኗል። የፖለቲካ ተንታኝና የፈረንሳይ ጉዳዮች አዋቂ ሮኒያ ኬምፒን ፈረንሳይን ለሽብር አደጋ ያጋለጧት ምክንያቶች ብዙና እርስ በርስ የተሳሰሩ ናቸው ይላሉ። በመጀመሪያ ደረጃ ፈረንሳይ በአሸባሪዎች ላይ በተከፈተው ዓለም አቀፍ ዘመቻ ጠንካራ ተሳትፎ የምታደርግ ሀገር ናት። የፈረንሳይ ጦር ኃይል በሶሪያና በኢራቅ ራሱን እስላማዊ መንግስት ብሎ በሚጠራው ቡድን በአይሲስ ይዞታዎች ላይ የቦምብ ድብደባ ያካሂዳል። በሁለተኛ ደረጃ ደግሞ ፈረንሳይ ቅኝ ከገዛቻቸው ሀገራት የመጡ ሁለት ዜግነት ማለትም የትውልድ ሀገራቸውና የፈረንሳይ ዜግነት ያላቸው በርካታ ሙስሊሞች የሚገኙባት ሀገር ናት። እነዚህ ዜጎች በፈረንሳይ ፓስፖርት እንደ ልባቸው መውጣትና መግባት ስለሚችሉ የፈረንሳይ ባለስልጣናት ጽንፈኛ የሚሆኑበትን ሂደት ለመቆጣጠርና ለመከታተል አስቸጋሪ ሆኖባታል ባቸዋል። ሶሪያውያን፣ ቱኒዚያውያን ወይም ደግሞ አልጄሪያውያን ከሆኑ ፈረንሳይ ውስጥ ለመቆየት ቪዛ አያስፈልጋቸውም። በኬምፒን አስተያየት ፈረንሳይን የጥቃት ኢላማ ውስጥ ያስገቧት ምክንያቶች እነዚህ ብቻ አይደሉም። እሳቸው እንደሚሉት ፈረንሳይ ውስጥ ያሉ ሁኔታዎችም ለዚህ አስተዋጽኦ አድርገዋል። የፈረንሳይ መንግስት በሃይማኖት ጉዳዮች ጣልቃ አይገባም። መንግስት በሃይማኖታዊ ጉዳዮች ላይ ኃላፊነት አለብኝ ብሎ አያስብም። ያም ማለት በጽንፈኛ ሙስሊሞች እንቅስቃሴ ላይ ትኩረት አላደረገም። ከዚህ ሌላ ፈረንሳይ የአሸባሪዎች የጥቃት ኢላማ ልትሆን የቻለችበት ሌሎች ሁለት ተጨማሪ ምክንያቶችም አሉ ይላሉ ኬምፒን። በሀገሪቱ ከፍተኛ ስራ አጥነት አለ። ከህዝቡ አስር በመቶ ስራ የለውም። ይህ ከባድ ችግር ነው። በተለይ ከወጣቱ 46 በመቶ መሰረቱ የውጭ ዝርያ ነው። ከዚህ የህብረተሰብ ክፍልም አብዛኛው ስራ አጥና ተስፋ የቆረጠ ነው። በዚህ የተነሳም እነዚህ የህብረተሰብ ክፍሎች ጽንፈኛ የመሆን እድላቸው የሰፋ ነው። በመጨረሻም በፈረንሳይ የስለላ ድርጅቶች መካከል ያለው ትብብር አስቸጋሪ ነው። የፈረንሳይ የደህንነት መስሪያ ቤቶች እንደዚህ ቀደሙ በበቂ ሁኔታ ተባብረው አይሰሩም። በተደጋጋሚ የመረጃ ክፍተት ይከሰታል። ፖለቲከኞችም በተለያዩ ድርጅቶች መካከል ትብብሩ እንዲሻሻል ማድረግ የሚቻልበትን መንገድ ማግኘት አልቻሉም። አሁን እንደምናየው እነዚህ ክፍተቶች ሀገሪቱንና ህዝቧን ብዙ ህይወት ለጠፋበት ድንገተኛ አደጋ አዳርጓል። ከኒሱ ጥቃት ወዲህ መንግስት ሀገሪቱንና ዜጎቿን ከሽብር ጥቃት ለመከላከል በቂ ስራ አልሰራም የሚል ክስ ከየአቅጣጫው እየተሰነዘረበት ነው። መንግስት ግን ይህን ያስተባብላል። የሀገር ውስጥ ጉዳይ ሚኒስትሩ ቤርናር ካዘነፍ ሽብርን ለመከላከል መንግስት ተጨማሪ የጸጥታ ኃይሎች ማሰማራቱን ለብሔራዊ የደህንነት አገልግሎት ድጋፉን ማጠናከሩንና የጽንፈኞችን የኢንተርኔት ድረገጾች መከታተል የሚያስችሉ አዳዲስ ህጎችን ማውጣቱን እንዳብነት ያቀርባሉ። ይህ የካዘነፍ መግለጫ ግን መንግስትን ከወቀሳ አላዳነም። መንግስት እስካሁን አደጋ አድራሹ የ31 ዓመቱ ቱኒዚያዊ ከአሸባሪዎች ጋር ግንኙነት እንዳለው የሚያሳይ በቂ መረጃ አልተገኘም ባይ ነው። ጥቃቱ የተፈጸመበት መንገድ ግን ራሱን እስላማዊ መንግስት ብሎ የሚጠራው በምህፃሩ አይሲስ የተባለው ቡድን ከሚያስተላልፋቸው የሽብር ጥሪዎች የተወሰደ መሆኑን ግን ካዘነብ ሳይጠቁሙ አላለፉም። ያም ተባለ ይህ አይሲስ የተባለው ቡድን ለጥቃቱ ኃላፊነቱን ወስዷል። በቡድኑ ላይ በተከፈተው ዓለም አቀፍ ዘመቻ የምትሳተፈው ፈረንሳይ ብቻ አይደለችም። ሌሎች ሀገራትም በዚህ ዘመቻ እየተካፈሉ፣ በተለይ ፈረንሳይ ተደጋጋሚ ጥቃት የሚደርስባት ሌላ ምክንያት ይኖር ይሆን? ኬምፒን መልስ አላቸው። ለምሳሌ ብሪታንያና ዩናይትድ ስቴትስን ከፈረንሳይ ጋር ብናነጻጽር ፈረንሳይ ከደሴቲቷ ብሪታንያ ይልቅ በመልክዓ ምድራዊ አቀማመጧ ይበልጥ በቀላሉ ሊደረስባት የምትችል አገር ናት። በሰሜን አፍሪካ በሳህል አካባቢ ወይም በሶሪያና በኢራቅ እንዲሁም በመካከለኛው ምስራቅ ወደ ጽንፈኝነት ለተቀየሩ አሸባሪዎች ከፈረንሳይ ይልቅ ዩናይትድ ስቴትስ መግባት በጣም አስቸጋሪ ነው። በሰላም ተጀምሮ በሰላም እስከ ምሽት የዘለቀው ባለፈው ሳምንት ሐሙስ የተከበረው የፈረንሳይ ብሔራዊ በዓል ፍጻሜ አረመኔያዊ ግድያ ይሆናል ብሎ የጠበቀ ቢኖር ራሱ ድርጊቱን የፈጸመው አሸባሪ ብቻ ነው ሊሆን የሚችለው። ግን አደጋው ለምን የዚያን ዕለት ደረሰ የሚሉ ጥያቄዎችም መነሳታቸው አልቀረም። ኬምፒን ዕለቱ ለጥቃቱ ለምን ተመረጠ የሚለውን ሊመልሱ የሚችሉ ሁለት ፍንጮች አሉ ይላሉ። በመጀመሪያ ሐምሌ 14 ተምሳሌታዊ ዕለት ነው። ነፃነት፣ እኩልነትና ወንድማማችነት የተሰኙት የፈረንሳይ እሴቶች የሚከበሩበት ብሔራዊ በዓል ነው። እነርሱም የጎርጎሮሳዊው ሐምሌ 14 1789 የፈረንሳይ አብዮት ውጤቶች ናቸው። በፈረንሳዩ አብዮት መነሻነት ፈረንሳይ ራስዋን የዴሞክራሲና የሰብዓዊ መብቶች እናት አድርጋ ነው የምታየው። በዚህ ዕለት የሽብር ጥቃት መፈጸሙ የሪፐብሊኩን እሴቶች አንጋራም እንቃወማቸዋለን። ይህንንም በተምሳሌታዊ እንቅስቃሴ እናሳያለን ነው። ጥቃቱ ፈረንሳይ በዓለም አቀፍ ደረጃም ሆነ በሀገር ውስጥ ለምትቆምላቸው ዓላማዎች በሙሉ ከባድ ምት ነው። በሁለተኛ ደረጃ የፈረንሳዩ ፕሬዚደንት ፍራንሷ ኦሎንድ በተለመደው የብሔራዊ በዓል ንግግራቸው በሀገሪቱ አሸባሪነት በተሻለ ሁኔታ በቁጥጥር ስር ውሏል ብለው ነበር። የኒሱ ጥቃት በጽንፈኛ ሙስሊሞች አነሳሽነት የተፈጸመ ከሆነ ጽንፈኛ ሙስሊም አሸባሪዎች በቁጥጥራችሁ ስር ልታደርጉን አትችሉም የሚል ግልጽ መልእክት ይሆናል። የባስቲ ቀን ተብሎ በሚጠራው የፈረንሳይ አብዮት ቀን ኒስ ውስጥ የደረሰው አደጋ አስቀድሞ የተጠናና ልምምድ የተደረገበት እንደነበረ የፓሪስ አቃቤ ሕግ ትናንት ይፋ አድርጓል። እንደ አቃቤ ሕግ ጥቃት አድራሹ ሁለት ጊዜ ተሽከርካሪውን ይዞ በዚሁ ጎዳና ሲመላለስ እንደነበረ ለጸጥታ ጥበቃ በተገጠሙ ካሜራዎች ታይቷል። ግለሰቡ ጥቃቱን እያቀደውም ከበዓሉ አስቀድሞ ነው። የጽንፈኛ ሙስሊም ባህሪ ማሳየት የጀመረውም በቅርቡ ነው። ተሽከርካሪውን ለመከራየትም ገንዘብ ያሰባስብ ነበረ። በኮምፒውተሩና በስልኩ ላይም ከአይሲስ ጋር የተያዙ ፍለጋዎች ያካሄድ እንደነበረ ተደርሶበታል። ግለሰቡ አደጋውን ባደረሰበት ወቅት ከመኪና ውስጥ ሆኖም ይተኩስ ነበረ። አብዛኛው አደጋ የደረሰው ግን ሁለት ኪሎ ሜትር ያህል ወዲህና ወዲያ እየተጠማዘዘ በፍጥነት እያሽከረክር በነበረው ከባድ የጭነት መኪና ግጭት ነው። በዚሁ አደጋ ያለ አበሳቸው ከተገደሉት 84 ሰዎች መካከል አስሩ ሕጻናት ናቸው። በአደጋው የቆሰሉት ደግሞ 308 ደርሰዋል። ከመካከላቸው 58ቱ እስከ ትናንት ድረስ ሆስፒታል ውስጥ ሲሆኑ 29ኙ ደግሞ በስትንፋስ ሰጪ መሳሪያ ድጋፍ ነው ያሉት። እስከ ትናንት ድረስ ከሟቾቹ የ13ቱን አስከሬን መለየት አልተቻለም። ፈረንሳይ ከጥቃቱ በኋላ በአይሲስ ላይ የጀመረችውን ዘመቻ አጠናክራ እንደምትቀጥል አስታውቃለች ይሁንና በኬምፒን አስተያየት ካለፈው ዓመት አንስቶ እስካሁን በቀጠለው የአሸባሪዎች ጥቃት ምክንያት ከ አስር ሺህ ወታደሮች በላይ በሀገር ውስጥ ያሰማራችው ፈረንሳይ በአለም አቀፍ ደረጃ በሚካሄደው ዘመቻ ተጨማሪ ወታደሮችን የማሰማራት አቅም ይኖራታል ተብሎ አይታሰብም በኒሶ አደጋና በፈረንሳይ የጸጥታ ጥበቃ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አብቅቷል። አድማጮች በአውሮጳና ጀርመን ዝግጅት እንዲነሱ የምትፈልጓቸውን ሀሳቦች፣ ጥያቄዎች እንዲሁም አስተያየቶቻችሁን በኤስኤምኤስ፣ በኢሜይል፣ በፌስቡክ እና በዋትሳፕ አድራሻዎቻችን እንዲሁም በደብዳቤ ላኩልን፣ እናስተናግዳለን። በስልክም መልእክት ብትተውልን ይደርሰናል። እስከ ሳምንት ደህና ቆዩን።